በቅድሚያ አርዕስተ ዜናውን ነው። ካለፈው ታህሳስ ወር የመጀመሪያው ቦንድ ሽያጭ አንድ ቢሊዮን ዶላር ያገኘችው ኢትዮጵያ ሁለተኛውን ዙር የቦንድ ሽያጭ ሳትጀምር እንደማይቀር ተዘገበ። የግብፅ ጸጥታ አስከባሪዎች በስህተት የሜክሲኮና የሌሎች አገራት አገር ጎብኚዎችን ባሳፈሩ አራት መኪናዎች ላይ ትናንት ተኩስ ከፍተው አስራ ሁለት ሰዎችን ገደሉ። ዛሬ ብራስልስ ላይ የተሰበሰቡት የአውሮፓ ህብረት አባል ሀገራት የአገር አስተዳደር ሚኒስትሮች በሜዲትራኒያን ባህር ሰዎችን በህገወጥ መንገድ በሚያዘዋውሩ ሰዎች ላይ ወታደራዊ እርምጃ ለመውሰድ የወጣውን ዕቅድ ተቀበሉ። ጀርመን እስከ ጎርጎሮሲያዊ 2015 ዓ.ም መጨረሻ ድረስ ወደ ሀገሯ የሚገቡ ስደተኞች ቁጥር አንድ ሚሊዮን ሊደርስ እንደሚችል አስታወቀች። ጎረቤት ሀገር ኦስትሪያ ደግሞ እንደ ጀርመን ጊዜያዊ የድንበር ቁጥጥር ልትጀምር ነው። የእስራኤል ፖሊስና ሙስሊም ወጣቶች ኢየሩሳሌም ከተማ በሚገኘው የአልአቅሳ መስጊድ ዳግም ተጋጩ። ዜናው በዝርዝር ኢትዮጵያ ሁለተኛውን ዙር የቦንድ ሽያጭ እሳት ጀምር እንደማይቀር ተዘገበ። ይህም ለሀገሪቱ አዳዲስ መሰረተ ልማቶች ግንባታ ገንዘብ ለማግኘት እንደሚረዳት ተገልጿል። ሮይተርስ የዜና ወኪል ያነጋግራቸው የኢትዮጵያ የገንዘብ ሚኒስቴር ቃል አቀባይ አቶ ሀጂ ኢብሳ ትላልቅ የመሰረተ ልማት ፕሮጀክቶች በማካሄድ ላይ የምትገኘው ኢትዮጵያ ሁለተኛውን ዙር የቦንድ ሽያጭ መጀመሯ አይቀርም ብለዋል። ኢትዮጵያ ካለፈው ታኅሳስ ወሩ የመጀመሪያው ቦንድ ሽያጭ አንድ ቢሊዮን ዶላር እንዳገኘች ሮይተርስ ዘግቧል። የግብፅ ጸጥታ አስከባሪዎች በስህተት የሜክሲኮ እና የሌሎች ሀገራት አገር ጎብኚዎችን ባሳፈሩ አራት ፒክአፕ መኪናዎች ላይ ትናንት ተኩስ ከፍተው አስራ ሁለት ሰዎችን ገደሉ። በጥቃቱ አስር ሰዎች ቆስለዋል ሲል የአገር አስተዳደር ሚኒስቴሩ ከካይሮ ዛሬ አስታውቋል። ምዕራብ ግብፅ በረሃ ውስጥ በደረሰው በትናንቱ ጥቃት ከሀገር ጎብኚዎች በተጨማሪ አስጎብኚዎችም መገደላቸው ተመልክቷል። ግብፅ የሟቾቹን ዜግነት ባትገልፅም ሜክሲኮ ግን ሁለት ዜጎቿ ግብፅ ውስጥ እንደተገደሉና አምስት ደግሞ መቁሰላቸውን ዛሬ አስታውቃለች። የሜክሲኮ ፕሬዚደንት ኢንሪክ ፔና ኒቶ ሜክሲኮ በዜጎቿ ላይ የተፈጸመው ግድያ አውግዛለች፣ የግብጽ መንግስትም ምክንያቱን በጥብቅ መርመር ሲሉ መልእክታቸውን በትዊተር አስተላልፈዋል። ጥቃቱ የተፈጸመበት በረሃማ አካባቢ በአገር ጎብኚዎች የሚዘወተር ቦታ ነው። የምዕራባውያን ሀገራት ኤምባሲዎች የሽምቅ ተዋጊዎች መደበቂያ ወደ ሆነው ወደዚህ ብርሃ ዜጎቻቸው አስፈላጊ ያልሆነ ጉዞ ከማድረግ እንዲቆጠቡ ሲያስጠነቅቁ ቆይተዋል። ዛሬ ፈረንሳይን መጎብኘት የጀመሩት የናይጄሪያ ፕሬዚዳንት ሙሐማዱ ቡሃሪ ቦኮ ሃራምን ለመዋጋት በሚያደርጉት ትግል ከፓሪስ ትብብር እንደሚጠይቁ የፈረንሳይ ዜና አገልግሎት ገለጸ። የ72 ዓመቱ ቡሃሪ በፓሪስ የሶስት ቀናት ጉብኝታቸው ከፕሬዚዳንት ፍራንሶ ኦሎንድና ከሌሎች ሚኒስትሮች ጋር ተገናኝተው በጸጥታ፣ ንግድና መዋለንዋይ ዋይ ፍሰት ላይ እንደሚወያዩም ተዘግቧል። ቡሃሪ ባለፈው ግንቦት ስልጣን ሲረከቡ ቦኮ ሃራምን መዋጋት ዋነኛ እቅዳቸው እንደሆነ ቃል መግባታቸው ይታወቃል። በቦኮ ሃራም ደም አፋሳሽ ትግል ባለፉት ስድስት ዓመታት ውስጥ ከ15 ሺህ በላይ ሰዎች ሲገደሉ ሌሎች ከሁለት ሚሊዮን በላይ የሚሆኑትን ደግሞ ቤት አልባ አድርጓል። ዛሬ ብራሰልስ ላይ የተሰበሰቡት የአውሮፓ ህብረት አባል ሀገራት የሀገር አስተዳደር ሚኒስትሮች በሜዲትራኒያን ባህር ሰዎችን በህገወጥ መንገድ በሚያዘዋውሩ ሰዎች ላይ ወታደራዊ እርምጃ ለመውሰድ የወጣውን እቅድ ተቀበሉ። በዚህ መሰረት አስፈላጊ ሆኖ ከተገኘ ወደፊት የአውሮጳ ህብረት መርከቦች ሰው አዘዋዋሪዎችን ማስቆምና ጀልባዎቻችንም ማውደም ይችላሉ። ይህ ወሳኝ እርምጃ የአውሮጳ የባህር ተልዕኮ በሜዲትራንያን ሰው አዘዋዋሪዎች ላይ ፍተሻ ማካሄድ፣ ጀልባቸውን ማስቆምና የጉዟቸውን መንገድ ማስቀየር ያስችላል ይላል ሚኒስትሮቹ ያወጡት መግለጫ። እስካሁኑ የአውሮፓ ህብረት የባህር ተልዕኮ ባህር ላይ አደጋ የገጠማቸውን ሰዎች ማትረፍና መረጃ በማሰባሰብ ላይ የተወሰነ ነበር። አድማጮች በመከታተል ላይ ያላችሁት ከዶችቤለ የሚተላለፈውን የዓለም ዜና ነው። ጀርመን እስከ ጎርጎሮሲያዊ 2015 ዓ ም መጨረሻ ድረስ ወደ ሀገሯ የሚገቡ ስደተኞች ቁጥር አንድ ሚሊዮን ሊደርስ እንደሚችል አስታወቀ። ቀደም ሲል በነበረው ግምት በ2015 800 ሺህ ስደተኞች ጀርመን ይገባሉ ተብሎ ነበር የሚጠበቀው። ሆኖም የጀርመን ምክትል መራሄ መንግስት ዚግማ ጋብርኤል ጀርመን የሚገባው ስደተኛ ቁጥር ወደ አንድ ሚሊዮን ከፍ ሊል እንደሚችል ዛሬ ለሶሻል ዲሞክራቶች ፓርቲ አባላት በጻፉት ደብዳቤ ገልጿል። ሰሞኑን በሺዎች የሚቆጠሩ ስደተኞች ጀርመን ከገቡ በኋላ ጀርመን ከእሁድ አንስቶ የድንበር ቁጥጥር ጀምራለች። ይህንን ውሳኔ የገለጹት የጀርመን ሀገር አስተዳደር ሚኒስትር ቶማስ ዴሚዜር ምክንያቱን አስረድተዋል። የዚህ እርምጃ ዓላማ አሁን ወደ ጀርመን በመጉረፍ ላይ የሚገኘውን ስደተኛ መገደብና የጉዞውን ሂደትም የተስተካከለና በአግባቡ መቆጣጠር የሚያስችል ማድረግ ነው። ይህ ለጸጥታ ጥበቃም አስፈላጊ ነው። የሸንገን ስምምነትም በግልጽ ያስቀመጠው ይህንን ነው። የደቡብ ጀርመኗ የባየርን ፌዴራል ግዛት ጠቅላይ ሚኒስትርና የጀርመን ክርስቲያን ሶሻል ሕብረት ፓርቲ በመጻሩ ሲኤስዩ የበላይ ሆረስት ዜሆፈር የሚኒስትሩን እርምጃ ወዲያውኑ ነበር ያወደሱት። በባየርን አሳሳቢነት ይህ የድንበር ቁጥጥር በመጀመሩ በጣም ደስተኛ ነኝ። ይህ ለመላው ዓለምና ለጀርመን ፌዴራል ሪፐብሊክም ትልቅ መልእክት ያስተላልፋል። በኦስትሪያ በኩል ወደ ደቡብ ጀርመን በሚገቡ ስደተኞች ተጨናንቃ የነበረችው ጀርመን ትናንት ከኦስትሪያ ማንኛውም ባቡር ወደ ጀርመን እንዳይገባ ብትከለክልም ከዛሬ ጠዋት ጀምሮ በዚህ መስመር ባቡር ወደ ጀርመን መጓዝ ጀምሯል። ጀርመን የድንበር ቁጥጥር ከጀመረች በኋላ ኮረቤት ሀገር ኦስትሪያም ጊዜያዊ የድንበር ቁጥጥር ልትጀምር ማቀዷን የኦስትሪያ የሀገር አስተዳደር ሚኒስትር ዮሃና ሚክል ላይትነር ዛሬ ከብራሰልስ ገለጹ። የድንበር ቁጥጥሩ በየትኞቹ ድንበሮች ተግባራዊ እንደሚሆን መንግስት ባይገልጽም ከሃንጋሪ ድንበር እንደሚጀምር ይፋ ሆኗል። ለዚህ ሲባልም 2200 ወታደሮች ዝግጁ ተደርጓል። የስሎቫካያ የሀገር አስተዳደር ሚኒስትርም እንዲሁ ለጊዜው ሀገሪቱን ከሃንጋሪና ከኦስትሪያ በሚያዋስኑ ድንበሮች ቁጥጥር እንደሚጀምሩ አስታውቋል። ፖላንድ ድንበሯን መቆጣጠር የምትጀምረው ለሀገሯ አስጊ ሁኔታ ከገጥማት ብቻ እንደሆነ ጠቅላይ ሚኒስትሯ ኤቫ ኮፓች ተናግረዋል። ሀያስምንቱ የአውሮፓ ሕብረት አባል ሀገራት የሀገር አስተዳደር ሚኒስትሮች ዛሬ ብራሰልስ፣ ቤልጅየም ውስጥ ስደተኞችን በአግባቡ መከፋፈል በሚችሉበት መንገድ ላይ ተወያይተዋል። የእስራኤል ፖሊስና ሙስሊም ወጣቶች ኢየሩሳሌም ከተማ በሚገኘው የአላቅሳ መስጊድ ዳግም ተጋጩ። አመፁ ዳግም የተቀሰቀሰው አይሁዳውያን ዛሬ አዲስ ዓመት ለማክበር ወደ ስፍራው ሲጓዙ ሙስሊም ወጣቶች በአላቅሳ አይሁዳውያን እንዳይደርሱ ድንጋይ በመወርወር በመከላከላቸው እንደሆነ ተመልክቷል። የእስራኤል ፖሊስ አምስት ሰዎችን በቁጥጥር ስር መዋሉንና መስጊዱም ለጎብኚዎች ክፍት መሆኑን ገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ ሰሞኑን በተፈጸሙ ግጭቶች ላይ ለመወያየት ለአፋጣኝ ስብሰባ ካቢኔያቸውን ጠርተዋል። የታሊባን ተዋጊዎች ዛሬ ማለዳ አፍጋኒስታን ውስጥ ጋዝኒ ከተማ የሚገኝ አንድ ወህኒ ቤት ሰብረው በመግባት በርካታ እስረኞችን አስለቀቁ። የከተማው ከንቲባ እንደተናገሩት ስድስት ተዋጊዎች እስር ቤቱ በራፍ ላይ አንድ መኪና በማጋየት እና ባኮዛ ወደ እስር ቤቱ በመተኮስ በርካታ ጠባቂዎችን ገድለው ከ350 በላይ እስረኞችን ነጻ አውጥተዋል። የአፍጋኒስታን የሀገር አስተዳደር ሚኒስቴር እንዳስታወቀው ከመለጡት እስረኞች መካከል 148ቱ አማጽያን ሲሆኑ የተቀሩት ደግሞ በወንጀል የታሰሩ ነበሩ። ታሊባን ለተወሰደው እርምጃ ኃላፊነት ወስዷል። ይህ ዶችቬለ ነው። አድማጮች፣ አርእስተ ዜናው በድጋሚ እንሆ ካለፈው ታህሳስ ወር የመጀመሪያው ቦንድ ሽያጭ አንድ ቢሊዮን ዶላር ያገኘችው ኢትዮጵያ ሁለተኛውን ዙር የቦንድ ሽያጭ ሳትጀምር እንደማይቀር ተዘገበ። የግብጽ ጸጥታ አስከባሪዎች በስህተት የሜክሲኮና የሌሎች አገራት አገር ጎብኚዎችን ባሳፈሩ አራት መኪናዎች ላይ ትናንት ተኩስ ከፍተው አስራ ሁለት ሰዎችን ገደሉ። ዛሬ ብራሰልስ ላይ የተሰበሰቡት የአውሮፓ ህብረት አባል ሀገራት የሀገር አስተዳደር ሚኒስትሮች በሜዲትራኒያን ባህር ሰዎችን በህገወጥ መንገድ በሚያዘዋውሩ ሰዎች ላይ ወታደራዊ እርምጃ ለመውሰድ የወጣውን እቅድ ተቀበሉ። ጀርመን እስከ ጎርጎሮሲያዊ 2015 ዓ.ም መጨረሻ ድረስ ወደ ሀገሯ የሚገቡ ስደተኞች ቁጥር አንድ ሚሊዮን ሊደርስ እንደሚችል አስታወቀች። ጎረቤት ሀገር ኦስትሪያ ደግሞ እንደ ጀርመን ጊዜያዊ የድንበር ቁጥጥር ልትጀምር ነው። የእስራኤል ፖሊስና ሙስሊም ወጣቶች ኢየሩሳሌም ከተማ በሚገኘው የአላክሳ መስጊድ ዳግም ተጋጩ። ዜናው አበቃ።